ሌላው ስለ አስረስ ማሬ እየተነሳ ነው። ወደ በኋላ መጣበታለሁ። ዘመዴ አስረስ ማሬ ገብቶበታል ብራም ገብቶበት ይግባ ይግባ። በአስረስ ላይ ያለኝ አቋም አይቀየርም፣ አይቀየርም። እኔ ጎጃም በመግባቴ አመጣው የምለው ነው። ጥማቀው እኔ ነኝ፣ ጥማቀው እኔ ነኝ። አሁንም ደግሞ በዚህኛው ጉዞ ሁሉም የሚመሰገሩ ሆነው ሳለ አማራ አንድ ሆነ እንዲወጣ ደግሞ ካደረጉት አንዱ አስረስ አስረስ። እኔ በሚታጠጣለኝ በርስ ታጠጣለኝ በሚመሰገድበት ቦታ አመሰግነዋለሁ። መሰሪ ስራውን መሰሪ አካሄዱን ነው ተቀው ማለት አይኔን አንለክል አስረስ። ይህ አማራ አንድነት እንዲመጣ ከተጉት አንደኛው እየወጣ እየደወለም ቢሆን እያፈረሰም ቢሆን እየተጨቃጨቀም ቢሆን እየተማከረም ቢሆን ምን እያለም ቢሆን ግን አንድነቷ መምጣት አለበት። ምክንያቱም ሶስቱ ቤታቸውን ከወጡ ዘመነ ነው በሌሎቹ አማራሰብ በራሳቸው በጎጃም አማራ ውስጥ ሌላ ችግር ይፈጠርባቸዋል። አስረስ ይሄ ነገር እንዳይሆን ያደረገ ነው። እንዴት አደረገ የሚለውን በኋላ እናያለን። ቆሜም አጨበጭባል። ለዚህ ለዚህ ለዚህ ነገር ለሁሉም ሳጨበጭም ለአስረስም አጨበጭባል። ጎጃም ይወክለኛል ብሎ የላከው አስረስን ነው። መብቱ ነው፣ መብቱ ነው። ዘመንን ነው መብቱ ነው። ስሜነህን ነው መብቱ ነው። እና አስረስ ላይ እኔ ያለኝ ሲያፈርስና ሴራውን ቃወመው አለ አልለቀውም። አቁም ብትለኝ አላቆም፣ ተው ብትለኝም አልተውም ጣልተው መልካም ሲሰራና ሂደቱ በቀና መልኩ ከሄደ ግን እቀጥላለሁ። እንኳን እሱ እቺ የስድስት ወር ጥያቄውን ወደ ኋላ ላይ በደፍ አጥቼ ስድስት ወር መቼ ነው የሚያልቀው? ጥቅምት ክረምት ካለፈ ብዬ ጠይቄ እቺ የስድስት ወር ማን ያመጣት የስልክ መረጃ አቅርቤ ጎጃሞችን ጥያቄ ጠይቃለሁ። የአማራ ትግል ፔል ካደረገ ተጠያቂው ማን እንደሆነ ሁላ አቀርባለሁ ማለት ነው። አቀጣ ተስማማን። እስቲ ተቀባባል እ በአስረስብ ጉዳይ ጥያቄ አላችሁ። አም ባለበት ቦታ አሁን ብቻውን የሚወስነው ነገር አይደለም ባለበት ቦታ ለሚባ ቢባ ነገር አለ። ከሁሉም ጋር ተጣጥቆ ተጣጥቆ ነው። ሁሉም አይምሮ ያለው ነው። እንጭጭ የለም፣ ማይም የለም፣ ደደብ አይደለም። ሁሉ ሁሉም የህዝቡም ጉዳይ አለው። እያንዳንዱ የተማረ ሰው ዓይን ወክሏል። አስረስ አጥራት ብቻውን የሚፈጠረው ነገር ግን ጎጃም ደግሞ አስረስ ነው ቢወክለኝ እስካለ ድረስ መብቱ ነው። እኔ ግን በአስረስ ላይ ያለኝን ጥያቄ እስከ መጨረሻው ድረስ እቀጥልበታለሁ። መስመር ከገባ ደግሞ እኔ አስረስን ወንዳታ ብራቦ ለማለት ጊዜ አይፈጅብኝም ማለት ነው። ምንም አይነት ጊዜ። አሁን ቴሌግራም ላይ እያየሁ ነበር፣ ከንቱ ወሬ። አስረስ ትላንት ነበር፣ አሁን ትንቢሳ ወሬ ወሬ የሚል ሰው መጥቷል። ነገ ደግሜ እነግርሃለሁ፣ ደግሜ አወራላለሁ። አስረስ ጋር ያለን ነገር እንዳለ ይቀጥላል። አስረስ በሰራው ስራ ይመሰገናል፣ በአስረስ ባላደረገው ነገር ይወቀሳል ማለት ነው። ተመልሼ ጮቄ ተራራ የምገባው ያለ ነገር እንዳይመስል፣ ሀሳቤ አልተቀየረም፣ ጥያቄ አልተነሳም፣ ይቀጥላል።